የውጭ ኃይሎች ለእነሱ ታዛዥ የሆነ መንግስት በኢትዮጵያ ለማቋቋም እየሰሩ ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ ውስጥ ማንም ሰው የመንግስት ስልጣን የሚይዘው በምርጫ ብቻ እንደሆነም አሳሰቡ። በሚቀጥለው ሳምንት በክልሎች የሚከናወነው የምርጫ ዝግጅት ስራ የተሻለ ምርጫ ለማካሄድ ወሳኝ መሆኑንም አስታውቀዋል። መለስካቸው አምሃ ዝርዝር አለው። ጠቅላይ ሚኒስትሩ ትናንት ከክልል መንግስታት ርዕሳነ መስተዳድርና ከምርጫ ቦርድ የሥራ አመራር አባላት ጋር በተካሄደ ስብሰባ ቀደም ባለው ሳምንት የምርጫ ችግሮችን ለመፍታት በተከናወኑ ተግባራትና በተገኙ ውጤቶች ላይ ግምገማ ተካሂዷል። ጠቅላይ ሚኒስትር አብይ እንደተናገሩት በአንድ ሳምንት ውስጥ የተሰሩ ሥራዎች አያሌ ችግሮችን ፈጥተዋል። ይህ ሥራ ግን በሚቀጥለው ሳምንት በይበልጥ ተጠናክሮ ካልቀጠለ ከመጪው ምርጫ አስፈላጊነት አንጻር በቂ እንዳልሆነ አስገንዝበዋል። ይህ ምርጫ እንዳይካሄድና እነሱ የሚያዙት መንግስት እንዲቋቋም የሚፈልጉ ኃይሎች ያሏቸው አካላት አቅደውና አልመው እየሰሩ ናቸው ሲሉም ከሰዋል። ከአንድ ዓመት በፊት ገደማ ጀምሮ ኢትዮጵያ የጀመረችው አጠቃላይ የብልጽግና ጉዞ እና ያላትም ትላልቅ ራዕዮች የሚቀናቀኑ ኃይሎች በተቻለ መጠን ምርጫውን አጨናቅፈን ምርጫውን እንዳይሳካ አድርገን ኢትዮጵያውያንን እርስ በርስ አባልተን ከዛ የሽግግር የስብስብ የድርድር የሚባል ማህበር ፈጥረን መንግስት በማድረግ እንደ አንዳንድ ጎረቤት ሀገሮች ደካማ መንግስት ብቻ ሳይሆን የምናዘው የሚፈጽም መንግስት እናደርጋለን ብለው ዶክመንት አዘጋጅተው ማሰራጨት ከጀመሩ ውሎ አድረዋል። ይህን አላማና እቅድ የተቀበሉ የሀገር ልጆች እንዳሉ የጠቆሙት ጠቅላይ ሚኒስትር እንዲህ ያለ መንግስት በኢትዮጵያ ሊቋቋም እንደማይችል ተናግረዋል። ይህንኑ ሀሳብ እንደ አዲስ እውቀት የገዙ ወንድሞቻችን በተለያየ አጋጣሚ ምርጫን በማበላሸት የሚሰባሰብ የደካሞች ሀይል እርስ በርስ የማይደማመጥ፣ የማይከባበር በጋራ ሀገር ሊገነባ የማይችል ሀይል ብቻ ሳይሆን በራሱ ውስጥም የግሩፕ እያንዳንዱ ግሩፕ በራሱ ውስጥ በአበልና በመኪና ክራይ የሚጨቃጨቅ መንግስት በዚያ መንገድ እንዲመሰረት ይፈልጋል። ይህ ሀሳብ የኢትዮጵያን ሀሳብ አይደለም። ኢምፖርትድ ነው። ወደ እኛ የላኩት ሀይሎች ፍላጎታቸው ደካማ ሆነን ህልሞቻችን እንዳናሳካ ነው። የእኛ ህልም ስኬት ለአፍሪካ የሚፈጥረው ነገር ስላለ በዚህ አጋጣሚ ለመላ ኢትዮጵያ ህዝብም እዚህ ላላቸው አማራዎች መግለጽ የምፈልገው ኢትዮጵያ ውስጥ ከምርጫ በስተቀረ የሚሸጋገር የሚደራደር መንግስት አይፈጠርም። ፔሬድ አይፈጠርም። ማንም ሰው ስልጣን መያዝ የሚችለው በምርጫ ብቻ ነው። ጠቅላይ ሚኒስትሩ ይህን የውጭ ዓላማና እቅድ ለማምከን ተፎካካሪ ፓርቲዎች ሁሉ ሀሳብ ሊኖራቸው እንደሚገባ፣ መዋቅር ዘርግተውም ህዝብ አሳምነው እንዲመረጡ አበረታተዋል። ለዚህ የተመቸ ድባብ የመፍጠሩ ትልቁ ኃላፊነት የሚወድቀው ግን የመንግስትን ስልጣን በያዘው አካል እንደሆነም በጽኑ አሳስበዋል። እኛ ደግሞ ምርጫው ዴሞክራሲያዊ እንዲሆን የሚፈልግ ኃይሎች በተቻለ መጠን አውዱ ለዛ የሚመች መሆኑን አውቀን በመስራት ኢትዮጵያ ውስጥ በምርጫ የስልጣን ሽግግርና ሌጂትሜት ጠንካራ መንግስት መፍጠር ይጠበቅብናል። ከዚህ ውጭ ያሉ ህልሞች አይሆኑም። የጀመርነውን የዴሞክራሲ ጉዞ ያጨናግፍ ይሆናል እንጂ አይሆኑም። ዲሞክራሲ እንዳይጨናገፍ የጀመርናት ጭላንጭል ጉዞ ወደ ኋላ እንዳትመለስ፣ የሚፎካከርም ህዝብም፣ መንግስትም በከፍተኛ የኃላፊነት ስሜት መስራት ይኖርብናል። መንግስትን ከጀመረው ኮርስ አውጥቶ ወደ ለመደው ወዳደገበት ነገር መውሰድ ቀላል ቀላል ነው ያ ደም መፋሰስ የማንፈልገው የመንግስት ስርዓት አይነት እንዳይፈጠር የምንፈልግ ኢትዮጵያውያን በትብብር በድግግት መንፈስ በተቻለ መጠን ለዲሞክራሲ ጉዞ መሰረት የሚጥል ምርጫ ማድረግ አለብን። ለዚህ ኮሚትር መሆን አለብን። በመጨረሻም ጠቅላይ ሚኒስትር አብይ አህመድ ዋና መልእክት የነው ያሉትን ለክልል አመራሮች አስተላልፈዋል። ተባብረን እችን ሀገር ማሻገር አለብን። ከዚህ ውጭ ያለውን በህግ አግባብ ህጋዊ እርምጃ እየወሰድን ማስተካከል ከሁላችን ይጠበቃል። ሁሉም ሰው በህግና በዲሞክራሲ ብቻ ከሰራ ነው ሽግግሩ የሚረጋገጠው። ከዛ ውጭ ያለውን በህግ አግባብ እርምጃ እየወሰዱ ማስተካከል ያስፈልጋል እና ዋናው መልእክቴ ለክልል አመራሮች፣ ይህ ሳምንት ወሳኝ የስራ ጊዜ ስለሆነ ስሜትን፣ አላስፈላጊ ትምህርትን በመተው በምክንያት በትብብር ሙሉ ኃይላችሁን ተጠቅማችሁ ምርጫ ቦርድን ብታግዙ በሚቀጥለው ሳምንት በእርግጠኝነት በወሳኝ መልኩ ምርጫ ለማካሄድ የሚያስችል ብቻ ሳይሆን የተሻለ ምርጫ ለማካሄድ የሚያስችል ስራ ሪፖርት ማድመጥ እንችላለን። በጠቅላይ ሚኒስትር ጽህፈት ቤት የወጣው አጭር የስብሰባው መግለጫ እንዳመለከተው በስብሰባው ወቅት የምርጫው ሂደት ሰላማዊና በነውጥ ኃይሎች የማይደናቀፍ እንዲሆን በሁሉም ክልሎች የተደረገውን የጸጥታ ማስከበር ዝግጁነት ዳሷል። በዚህ ረገድ ብሔራዊ የጸጥታ አማካሪ ሚኒስትር ገዱ አንዳርጋቸው በሀገር አቀፍ የምርጫ ደህንነት ኮሚቴው የተዘጋጀውን ግምገማ በማቅረብ ከጥቂት ግጭት ከሚስተዋልባቸው አካባቢዎች በስተቀር በመላ ሀገሪቱ የሚገኙ የምርጫ ጣቢያዎች በሰላማዊ ሁኔታ ምርጫውን ለማስተናገድ መዘጋጀታቸውን አስታውቀዋል ብለዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።